እኔ ተስፋውን እሸቱ እባላለሁ። የት አካባቢ ነው የሚኖሩት? ኢየሩሳሌም። እስቲ አሁን ያለው ሁኔታ ምን ይመስላል? በተለይ ዛሬ ከኢራን ጥቃት እንደተሰነዘረ ዜናዎች እያየን ነው እና ምን ይመስላል እናንተ ያላችሁበት አካባቢ? ያው እንግዲህ ወደ በጊዜ ጀምረው ያው እንደሚወረውሩ በተለያየ ማስጠንቀቂያ ሰጥተውን ነበረ። በስልኮቻችን ሁሉ መረጃዎች ደርሱን ነበረ ሜሴጆች። መጀመሪያ አካባቢ ወደ በተላቪብ አካባቢ ከሊባኖን አቅጣጫ የተወሰኑ ሮኬቶች ወደቁ፣ ግን ያው የቲፓት ባርዜር የሚለው የመከላከያው ማክሸፊያው እሱ ለማክሸፍ ሞከረ። ከዛ በኋላ ግን ያው ቀጥታ በሙሉ በተላቪብም አካባቢ፣ በኢየሩሳሌም አካባቢ እንዲሁም በደቡብ ክፍል አካባቢ በበርሸባ ኔጌብ የሚባለው አካባቢ በጠቅላላ በያማሜላ ሁሉ ወደ መቶ ሰማንያ አንድ ሮኬቶች ናቸው የተወረወሩት። ያው በአጠቃላይ በሀገሪቷ በዛን ሰዓት ያው ስሬናው ያ አዛካ የሚሉት ማስጠንቀቂያ ደውል ተደወለ። ሁሉም ሰው ወደ መከላከያ ወረዳ፣ አንዳንዱ በቤቱ፣ አንዳንዱ ደግሞ መጠለያዎችን እየፈለገ ለመጠለል ሞከረ። ስንት ሰዓት ላይ ነው ይሄ ማስጠንቀቂያ ደውሎ የተደወለው? ሰባት ሰዓት ተኩል፣ ሰባት ሰዓት ከሀያ እንደዛ አካባቢ፣ ትክክለኛ ሰዓቱን አላስታውስም። እንደ አጋጣሚ የስራ ባህሬ ሾፌር ስለነበርኩ ከአውቶቡ ሾፌር ያው ብዙ ሰዎች ነበሩ ተሳፍረው ነበርና ወርደው ወደ ተለያየ መጠለያ ለመኖር ሞከሩ። ከዛ በኋላ እኔ ደግሞ አውቶቡሱን ወደ ማቆሚያ ቦታው መመለሽ ወደ ቤት ለመምጣት ሞከርኩኝ እና በአየር ላይ የሚያከሽፈው ሮኬቶቹን በሰማይ ላይ የሚያከሽፈው ስንጥርጣሪዎቹ ይታያል በከፍተኛ ሁኔታ። እንግዲህ ከዚህ በኋላ የሚቀጥለው እስራኤል ምን አይነት እርምጃ ትወስዳለች የሚለውን አናቅም። እርስዎ ቤተሰቦች ቤት ነበሩ? ሰላም አገኙ? እንግዲህ ልጆቼ፣ አንደኛዋ ወደ ሀይፋ አካባቢ ወደ ሰሜኑ ክልል ነው ያለችው። አንደኛዋ ደግሞ ወደ ተላቪቭ አቅጣጫ ነው ያለችው። አሁን እነሱ ጋር እየተደዋወልኩ ነበር ያሽኝ ያው፣ ባለቤቴም ስራ ላይ ነበረች። እሷ ቶሎ ብላ ባስቸኳይ ወደ ቤት ለመመለስ ሞከረች። ያው አሁን ከተማው ግን እንትን ተወሰነ ሁኔታ ጭር ብሏል። ያው ሰው በየቤቱ ነው ያለው። ስንት ሰዓት ላይ ያቆመ የሚተኮሰው ሮኬት? ኦልሬዲ ስምንት ሰዓት አካባቢ ቆሟል። ቢያንስ የአስራ አምስት የሀያ ደቂቃ ነበር ይሄ መከላከያው ጩወት የሚሰማ የነበረን አንድ አስራ አምስት ደቂቃ ነው በተከታታይ ነው አንድ ጊዜም አደለም። በሁሉም ከተማዎች በተመሳሳይ ሰዓት ነበር እንትን የሚለው ሰማው። ያው በጣም ያስፈራ ነበር። ያው ሲያከሽኩት ነው መሰለኝ ስትንጥርታሪው በሰማይ ላይ ይታያል እና ትንሽ ይከብዳል ከባለፈው አፕሪል ከተወረወረው በበለጠ አሁን በሁሉም አካባቢ ስለተወረወረ ትንሽ ያው ድንጋጤ ፈጥሯል። በሕብረተሰቡ አካባቢ የሰማችሁት ጉዳት ያደረሰው አለ? የተነገረ ነገር አለ? እስካሁን ድረስ እንግዲህ፣ እስካሁን በአካል ጉዳት ያደረሰበት ቦታ የለም። ያው ክፍት ቦታዎች ምናምን እና በንብረት ላይ ጉዳት ያደረሱ አንዳንዶች ከማክሸፍ ያው ያለፉ ማለት ነው። ንብረቶች ላይ እና በክፍት ቦታዎች ላይ ነው የወደቁት። እሱም የተወሰኑ ብዙውን አክሽፈውታል። በአጠቃላይ ያለው ስሜት ምን ይመስላል? ከዚህ በኋላ ህዝቡ ምን ማድረግ እንዳለበት የተሰጠ መመሪያ አለ? እንግዲህ ያው ከመከላከያ ሰራዊቱ በኩል ያው ሁልጊዜ ማስጠንቀቂያዎች ይላካል። በስልክም በቴሌቪዥንም ባሉት መገናኛ ማሰራጫዎች በሙሉ ይገለጻል፣ ጥንቃቄ እንዲያደርግ። አሁን ለምሳሌ እያንዳንዱ ሮኬት ከኢራንም ከተለያየ ቦታ የሚወረወሩ የሚወረወሩት ሮኬቶች የተወሰነ ጊዜ እንዳላቸው ነው የሚናገሩት። በዛ ጊዜ ውስጥ መጠለያ ቦታዎችን መፈለግ እንዳለብ ነው። በውጭ ያለው መጠለያ ቦታ ለምሳሌ እንደ ግንብ ስር ከመንገዱ ወቶ የተወሰነ ጥግ በመያዝ ለመተኛት ማሳለፍ እንዳለበት፣ ሌላው ደግሞ በዛው በቤቱ ያው ብዙዎቹ ቤቶች የራሳቸው መጠለያ ስላላቸው ዛ መጠለያ አካባቢ እንዲቆዩ ነው እግዲህ እየተነገረ ያለው እንግዲህ ነገ የሚቀጥለው ነገ የነገው ሁኔታ ናና አቅም እንደሚፈጠር ወይም ደግሞ ለሊቱን አሁን ለጊዜው ግን ያው አሁን እንግዲህ ወደ አስር ሰዓት እየሆነ ነው በእኛ አቆጣጠር ከምሽቱ እስካሁን ድረስ አሁን ሰላም ነው ምንም ነገር የለም ያው ዜናዎችን እየተከታተል ነው በቅርበት እንግዲህ ከሀማስ ከአመት በፊት ከደረሰው ጥቃት አንስቶ እስካሁን ድረስ ያው በዛ አካባቢ ያለው አለመረጋጋት እንደቀጠለ ነው እና ሰው ያለው ስሜት ምንድን ነው? በተለይ በእናንተ በኢትዮጵያኖቹ ማህበረሰብ አካባቢ ምንድን ነው ያለው ስሜት? እንግዲህ ስሜቱ ጦርነት ምንም ምን ጊዜም ቢሆን አስከፊ ነው። ብዙ ነገሮችን በኢኮኖሚም በስነ ልቦናም ላይ ጫና ይፈጥራል። ምንም ጥያቄ የለውም። ከጦርነት ምንም የሚገኝ ነገር የለም። እንግዲህ አናውቅም፣ የሚፈጠረውን ነገር አናውቅም። በሊባኖን በኩል ያለው አሁን እንደሰማነው ነው። የእግረኛ ወታደሮች ያው እየተዘጋጁ ነው በግር ለመግባት ወደ ሊባኖን በኢራንም በወሰደችው እርምጃ ላይም ደግሞ ያጸፋ እርምጃ እንደሚወስድ ነው አሜሪካኖችም እስራኤሎችም እየገለጹ ያሉት አሁን በሚዲያው እንደምንሰማው። እንግዲህ ዛሬ ሌሊትም ሊሆን ይችላል ነገ፣ ሰሞኑን ምን እንደሚፈጠር አናውቅም። ዞሮ ዞሮ ያው በጦርነት ምንም ጥሩ ነገር የለምና ብዙ ነገር ግብረትን ልቦናም ላይ ጫና የፈጥርብናል በኢኮኖሚውም ላይ ጫና እየፈጠረብን ያለው ሀገራችን እስራኤል ያው እንደሚታወቀው መንፈሳዊ ሀገርም ከመሆኑ አንጻር በጣም ከፍተኛ ቱሪስት ነው የሚገባው። እና ዋና ግቦ የገቤ ምንጫዋ ኢኮኖሚዋ ዋናው አውታር ቱሪስት ነው። በአሁኑ ሰዓት ቱሪስት የለም በእስራኤል ሀገር የሚመጣ ያ ሁሉ ተጽዕኖ ይፈጥራል። በኖሯችንም ላይ ተጽዕኖ ይፈጥራል። በፍነ ልቦናም ጦርነት በጦርነቱ ይፈጥራል። በእርግጥ በሀገሪቱ ላይ እምነት አለን። ምክንያቱም እስራኤል ያው ለሕዝቧ ጠንካራ ሀገር ስለሆነች ያው ለሚያቃታት ከዛ አንጻር ስጋት የለብንም ያው የተለያዩ ጫናዎች ግን ይኖራሉ። በጣም ነው የማመሰግነው አቶ ተስፋሁን። ነገር ወደ ሰላም እንዲመለስ እንመኛለን። ከልብ አመሰግናለሁ ዜር ስጠይቅ